የሴቶችን ጨምሮ ሰባት ዞኖች ያሉት የፌዴራል ከፍተኛ ጥበቃ ማረሚያ ቤት ወይም ቃሊቲ እስር ቤት ዛሬ ለመገናኛ ብዙኃን ክፍት ሆኖ ከታራሚዎች ጋር እንዲገናኙና ውስጡም ለካሜራና ለመቅረጸ ድምፅ ነጻ ተደርጓል። ስድስቱ ዞኖች አሁን ያሉትን ከ2400 በላይ የወንድ ታራሚዎች የሚያኖር ሲሆን አንዱ ደግሞ 42 የሚሆኑት ሴቶች ታራሚዎች በአብዛኛው ወጣቶች ናቸው። መጫቶችን ጨምሮ ከ10 ዓመት በላይ የተፈረደባቸው እናቶች ከልጆቻቸው ጋር ይኖሩበታል። እነዚህ ሴቶች ታራሚዎች ከ18 ዓመት በታች ያሉትን ጨምሮ ከ60 ዓመት በላይ የሆናቸው አረጋውያንንም ያካተተ መሆኑ ታራሚዎች ተናግረዋል። እኛም አመጋገባቸውን የግቢውንና፣ መኖሪያቸውን ንጽህና እንዲሁም አያያዛቸውን ጠይቀናል። ሶስት ዓመት አልፎኛል። ከመጣው ቁጭ ብያለው። መልስ የሚሰጥ የለም እንጠይቃለን ሰበር ብያለው ግባኝም ብያለሁ መልስም ይሰጠኝም፣ አለ ማንም እዚህ ቦታ ላይ የሚረዳ የለም። ሳሙና በወር አራት ነው የሚሰጠን። ንጽህናም እንደሚታየው በቂ ነገር በቂ ገንዳ የለም። ለልጆች እራሱ በቂ አሁን ትላልቅ ልጆች አሉ ሶስት አመት፣ አራት አመት ሙያም የለም። ልጆች ከዚህ ምን እንደሚማሩ ማንም መገመት ይችላል። ጠያቄ ላይ ያለው ደግሞ በጣም ነው የሚከብደው። እንጀራውም አሁን ከድሮ ትንሽ ይሻላል። ከሁለትና ሶስት አመት እስከ እድሜ ልክና ሞት የተፈረደባቸው ታራሚዎች አሁንም ፍትህ እንሻለን ሲሉ ተናግረዋል። ከሞላ ጎደል አሁን ደህና ነው። በነጻነት ማውራት ትችላለህ ትፈልገውን ነገር ግን እኛ የምንፈልገው ግን ፍትህ ነው የምንፈልገው አሁን በሰምትናል ነው ይህናል የተፈረደብኝ እንጂ ድርጊቱን ፈጽሜም አይደለም። አስራ አምስትና አስራ ስድስት ዓመት የቆዩ አራት አምስት አመት ስምንት አመት አስር አመት በጨለማ ቤት የነበሩ ታራሚዎች አሁን በመጣው ለውጥ በምን ተቀላቅለው በሰላማዊ ሁኔታ ቢኖሩ በነበረው የቅርታ አሰጣት ግን ያልተካተተ መሆኑ ይታወቃል። ከዛ ውጪ ይቅርታ በሚሰጥበት ወቅት የነበረው ወጥነት የጎደለው ትክክል ያልሆነ የቅርታ አሰጣት ነበር ብለን እናምናለን። ለዚህም ከፍተኛ ወንጀል በሚባል ደረጃ የሞት ፍርድ ተፈርዶባቸው 11ና 12 ዓመት የታሰሩ ታራሚዎች በኢትዮጵያ ተካተው ሲፈቱ በአንፃሩ ደግሞ በቀላል ወንጀሎች ወይም ከነፍስ ግድያ ጋር ባልተያያዙ በንብረት ወንጀሎች ጭምር የተከሰሱ እድሜ ልክ እና መሰል ፍርድ የተፈረደባቸው 16 15 ዓመት የታሰሩ በእድሜያቸው የገፉ ታራሚዎች እስር ቤት ውስጥ አሉ። በወታደራዊ አመፅ ተከሰው ፍርድ የተበየነባቸው መንግስትን ይቅርታ ያድርግልን ሲሉ ጠይቀዋል። በተወካዮቻቸው በኩል ጥያቄ ያቀረቡት ሌሎች ታራሚዎች ደግሞ መገናኛ ብዙሃኑም አዲስ አበባ ላይ ወንጀልና ስርቆት ላይ የተሰማሩት በይቅርታ የወጡ ታራሚዎች ናቸው በማለት መንግስት ምህረት እንዳያደርግልን እየገፋፉ ነው ሲሉም ከሰዋል። ስለ ማረሚያ ቤቱ አያያዝም ዋና አስተዳዳሪውን ኮማንደር ተክሉ ለታን ጠይቀናል። ጨለማ ቤት ቆሟል። ምንም ከዛ ወዲህ መሆን የሚገባቸውን ነገሮች አስተካክለናል። ግን ሰው ነው እና አንዳንድ ጊዜ ከባህሪ ካለው አስተዳደግም፣ ከሆተውን ነገር የአእምሮም ችግር ያለበት ሰው ይመጣል። እዚህ ከመጣ በኋላ ምናልባት ሌላ ታራሚ ላይ አደጋ ላይ ደርስ ይችላል፣ ወይም ደግሞ አያያዙ ላይ አስቸጋሪ ሆነው የሚያስቸግር አይነት ሰው ከሆነ ራሱ ለዚህ የተቀመጠ ማግለያ ቤት አለ። ማግለያ ቤት ለተወሰነ ጊዜ እዛ እንዲቆይና ባለሙያዎች በቅርበት እንዲከታተሉት ይደረጋል። ቤተሰብም እየመጣ እየጠየቀ ነው። የሁሉም ታራሚ ቤተሰብ አለው። ቤተሰቡ ይጠይቃል። ስርቆት፣ ውንብድና፣ አስገድዶ መድፈርና ሙስና ይቅርታ ተደርጎላቸው በወጡ ታራሚዎች በተደጋጋሚ እየተስተዋሉ ያሉ ወንጀሎች ናቸው ያሉት የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ፣ ወንጀል የመጨመር እንጂ የመቀነስ አዝማሚያ አይታይበትም ብለዋል። ያም ሆኖ ግን አሁንም ይቅርታ ማድረጋችንን እንቀጥላለን ሲሉ ተናግረዋል። ለ2012 ከ1087 በላይ ታራቢዎች ይቅርታ ሰጠናል። እነዚህም ከዚህ ከከፍተኛ ማረፊያ ቤት ወደ 367 ሰው ነው፣ ቅሊንጦ ወደ 7 ሰው፣ ዝዋይ 28 ሰው፣ ድሬዳዋ 148፣ ሻሮቢት 439 ህፃናት የያዙና የታሰሩት ድርዳውን ጨምሮ 15፣ በእድሜ የገፉ 32፣ ሌላው የጤና ችግር ያለባቸው ወደ 32። ጥያቄው ዘግይቶ ነው የቀረበው። እነሱንም እናያለን ማለት ነው። ማረሚያ ቤቱ በቀጣይ በተለይም በጠያቂዎችና ቤተሰቦች እንዲጎበኝም መታቀዱ ተነግሯል። የ2012 ዓ ምህረትን መግቢያ ምክንያት በማድረግ ይቅርታ የተደረገላቸው 1ሺ87 ታራሚዎችም ከነገ ጠዋት ጀምሮ ይለቀቃሉ ተብሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ